አቶ ጀዋር መሐመድ የኦሮሚያ ሚዲያ ኔትወርክ መስራችና ዋና ስራ አስፈጻሚ፣ በቅርቡ በፌዴራል መንግስቱ የተመደበለትን ጠባቂዎች በእኩለ ሌሊት ለማንሳት ሙከራ ተደርጓል ያም ደህንነቴን ለስጋት ለመዳረግ የታቀደ ነው በሚል ቅሬታና ተቃውሞ አሰምተዋል። ድርጊቱን የፈጸሙት ወይም ለማስፈጸም የሞከረው አካል ወይም ግለሰብ ማን እንደሆኑ ታውቋል። በአሁኑ ወቅት ይህንስ ለመፈጸም ምን አነሳሳቸው ማለት ይቻላል? መጀመሪያ አካባቢ የመጡት ወጣቶች ትክክለኛ ትእዛዝ ይዘው ነው ወይስ የሌላ አካል ትእዛዝ ትዛዝ የሚለው፣ እኛም አጠራጥሮ ነበር። ለዛ ነው በፌደራል ፖሊስ ኮሚሽን ቪአይፒ ጥበቃ ዳይሬክቶሬትን ኮማንደር በመደወል ያረጋገጥነው። በደንብ እንደሰማኸውም ትእዛዙ በእርግጥም ከእነሱ እንደመጣ ነው ሰማ ነው። ይህን ካረጋገጥም በኋላ ኮሚሽነሮችንም ደውለን በተደጋጋሚ ያረጋግጠናል። ትእዛዙን የሰጡት የፌዴራል ፖሊስ ኮሚሽን ኮሚሽነሮች እንደሆኑ ግልጽ ነው። ከፖሊስ እውቅና ውጭ አይደለም የተደረገው። ኮሚሽነሮቹ ደግሞ ትእዛዙ ከላይ እንደመጣ የተናገሩት፣ ይሄ ላይ የትኛው እንደሆነ እስካሁን በሪኮርድ ያለን ነገር የለም። ግን በመንግስት ትእዛዝ እንደተደረገ ነው እስካሁን ያሉ መረጃዎች የሚያመለክቱት። የክልሉ መንግስት ሆነ የፌዴራል መንግስቱ ቁጥጥር ስር ለመዋል ወይም ጥፋት አድርሳል ከተባለም ክስ ለመመስረት ህጋዊ አቅምና ስልጣን እያላቸው ጠባቂዎቹን አንስቶ ያንተን ደህንነት ለአደጋ ለማጋለጥ የተደረጉት ሙከራ ከምን አኳያ ነው ይላሉ። በእርሶ ግምት መንስኤ ምንድን ነው? የሚል አታያያለ ከምንዳልከው ከመንግስት ባለስልጣናት ጋር ከሴኪዩሪቲ እና ደህንነት ባለስልጣን ጋር በጣም የተቀራረበ ግንኙነት ያለን የፌዴራል ፖሊስ አመራሮች ማንኛውም አይነት ለውጥና ክስተት በከተማው በአካባቢ ሲኖር ኢንፎርሜሽን ይሰጡናል። ምክር ይለግሱናል። እኛም እኛን ከፈተና ስንወጥ ስንወጣ ሪፖርት እናደርግላቸዋለን። ስለዚህ በጣም ጥሩ አሰራር ያለን ችግር ካለ ለምሳሌ ለጥያቄ መፈለግ ከሆነ ተከፍሼ ከሆነ በሕጉ አግባብ ሊጠሩ ይችላል። በነገራችን ላይ ከነዚህ ስራ ኃላፊዎች አገር ውስጥ ስላሉ ጉዳዮች ኢንፎርሜሽን ስለሚኖረኝ አንዳንዴ በስራ ሀሳብ ሲፈልጉ ሲጠሩም የምሰራው በሙሉ እርግስ አድርጌ በፍጥነት እነሱ በሚፈልጉት ቦታ እንደምገኝ ያውቃል። ስለዚህ ና ተስታ ይሰራለ ቢሉ እኔ ራሱ እንዲህ የምልበት ምንም አይነት ምክንያት ሊኖር አይችልም። እንዲህ ምናልባት ከጠረጠሩ ደግሞ እኔ ጋ ያሉት ፖሊሶች የህግ አካል ናቸው ብለው እና አምጡት ማለት ይቻላል። በውድቅት ሌሊት፣ በዛ ሰዓት፣ በዛ ሁኔታ ያሰሉብን ምክንያት አሁን ያለ ምንም ጥርጠራ የነበሩትን ትችቶች በማንሳት ሌላ ኃይል በማስገባት የግድያ ወንጀል ለመፈጸም እንደተዘጋጁ ነው የምናየው። ለዚህ የሚያነሳሳ ያነሳሳ ምክንያቶች አላየሁም። እንግዲህ ያው በሀገር ፖለቲካ ላይ በተደጋጋሚ ትችቶችን እንዲሁም ሙገሳዎችን፣ ድጋፎችን በጽሑፍም በንግግርም በሚዲያ አቀርባለሁ። በቅርቡም በጠቅላይ ሚኒስትሩ ሀገሪቷን እና ሽግግሩን እየወሰዱ ያሉበት መንገድ የተሳሳተ እና ለግጭት የሚያመጣ ፖለቲካዊ የተገኙ ድሎችን የሚያደናቅፍ ነው ብየስራሰብ ትችቶችን በዝግ መድረክም በፊትለፊትም በሚዲያም በጽሁፍም አቀርብ ነበረ። ይሄ ላይ ደስታቸው ይችላል። ቀጥሎም በፓርላማ በግል ነው ባቻ ያደረጉት ሰው በደንብ እንዲረዳ ደግሞ ማዳመጥ ይችላል። የውጭ ዜግነት ያለው የሚዲያ ባለቤት ኢስኮርት ያለው ማለት ነው፣ የሴኩሪቲ ዲዜል ያለው የሴኩሪቲ ጥበቃ ያለው ሰው ነው። ሶስቱን የሚያሟላ ሚዲያ የሚያስተዳድር የውጭ ሀገር ፓስፖርት የያዘ እና በሴኪሪቲ የሚንቀሳቀስ ጀዋር መሀመድ ብቻ ነው። እና ያንን ሲያቀርቡ በጣም የተገረብኩት በጣም የተረጋገጥኩት፣ ምክንያቱም ምንም እንኳን የባሰ ነገር ቢኖር ማነጋገር ይቻላል። ማስፈራራትም ዛቻም ከሆነ በግል ማድረግ ይቻላል። በግልጽ መደረጉ መንግስት እንኳን ሳያውቀው ሌላ ሶስተኛ ወገን በእኔ ላይ ጥቃት ያደርስ፣ በቀጥታ ጠቅላይ ሚኒስትሩ ላይ ነው ሄዶ የሚላከከው። ያ ደግሞ በሀገር ላይ የሚኖረው አደጋ ቀላል እንዳልሆነ በመገመት ለጠቅላይ ሚኒስትሩ የሚቀርቡ ባልደረቦቻቸውና ባላተት ይህ አይነት ነገር ፈጽሞ መደረግ እንደሌለበት በእኔም ላይ ይሁን በማንኛውም ተቃዋሚ ሆነ በማንኛውም ሰው ላይ በመንግስት ባለስልጣን ቀጥታ ዛቻ አደገኛ እንደሆነ ነው ተናገርኩት። ላይ ከዚህ በፊት አንድ የመከላከያ ጀነራል ተመስገን ደሳለኝ ላይ እንዲህ አይነት ግልጽ ዛቻ ሲያደርግም በግልጽ አልተናገርኩም እንጂ ለመከላከያ ሰዎች ፈጽሞ እንዲህ አይነት ነገር ትክክለኛ እንዳልሆነ እና ግለሰቡ ላይ ችግር ካለ ህጋዊ ክስ ማስጠንቀቅ፣ ካፈለገ ጠርቶ ማስጠንቀቅ እንጂ የመንግስት አካል በሚዲያ እንደዛ አይነት ማስፈራሪያ ካደረገ አንድ ግጭት አንድ ክስተት በግለሰቡ ላይ የሰልጠን በመንግስት ላይ ሊኖረው የሚችለው አደጋ በሀገር ላይ ሊኖረው የሚችለው አደጋ በጣም ከፍተኛ ነው ብዬ ስሞክር ነበረ። ለሰው ስብ ሳደግ የነበረው በራሴ ላይ ተደርጎ ነው ያየሁት። እንግዲህ ከባ አሁን ለእርሶ ጥበቃ ይደረጋል፣ በአገር ቤት ውስጥ ይህ ጥበቃ ለምን አስፈለገ? ምክንያቱ ምንድን ነው? ሁለተኛ በኢትዮጵያ የግብር ከፋዮች ከሚሸፈን ይልቅ በወታደሮች ወይም በፖሊስ ጥበቃዎች ከሚሆን ይልቅ እርሶ በግሎ የራሶን ጥበቃ አስፈላጊ ከሆነ ቀጥረው ለምን ያንን ጥበቃ ለማድረግ አልወደዱም? ከፋውን ወደ አገር ቤት ለመለስ ባሰብኩት ወቅት ጠቅላይ ሚኒስትሩ ና ሌሎች ባልደረቦቻቸው እዛ ነበሩ። በዛ ወቅት እዚህ ሀገር ውስጥ ችግሮች ስለነበሩ እነዚህም የተገደለበት ወቅት ስለነበረ ነበረ ጥርጣሬ ስላለ እኔ እንዳልመጣ በሀገር ሽማግሌ ልቀው ሲወጣ ቡ ይደ ስንገናኝ እኔ ሀገር ቤት መግባት መወሰኔና መግባቴ ለሀገር መረጋጋት ይጠቅማል ብያቸው ነበረ። ገባለሁ ብለህ ከወሰንክ አስፈላጊ ጥበቃ እንዲደረግልህ እንፈልጋለን ሲሉኝ እኔ ያሰብኩት የግል ጥበቃ ነበረ። ለግለሰቦች ጥበቃ እንደሚደረግም አላውቅም ነበረ በዛ ወቅት መደረግ አለበት። ለአንተ ብቻ ሳይሆን ከውጭ ለሚመጡም ከሀገር ውስጥም ላሉ የደህንነት ችግር አለባቸው ብለን እንደምንገመግማቸው ግለሰቦች የሚደረግ ነው። ይሄ ለአንተ ብቻ የሚደረግ አይደለም። ይህን የምናደርገው ለአንተ ብለን ሳይሆን አንተ ላይ ሊደርስ የሚችል ማንኛውም ጥቃት በብሔራዊ ደህንነት ላይ ናሽናል ሴኪሪቲ ላይ አደጋ እንዳለው፣ በህዝቦች መካከል ችግር ሊፈጥር እንደሚችል ይህንን ችግርም ለአደጋ ያጋልጣል በሚል ያቀረቡት ሀሳብ ነው ያሳምነኝ። ስለዚህ እዚህ ስመጣ ከሶስት ወገን የተወጣጣ ሴኪሪቲ ነበረ። ከፌዴራል ፖሊስ፣ ከፌዴራል ደህንነት እና ከኦሮሚያ ፖሊስ የወጣ ነበረ። በሂደት ወደ ፌዴራል ፖሊስ ነው የሄደው እና ይሄንም የወሰኑት እኔ አይደለሁም፣ መንግስት ናቸው። እኔ ብቻ አይደለሁም ብዙ ሰዎች ብርሃኑ ነጋ፣ ዳውድ ኢብሳ፣ ብዙዎች ከውጭ የመጡትም በውስጥ ያሉ የሚደረግላቸው ነው። ጥበቃ ያስፈልጋል። ያስፈልግም፣ ግን የሚወስነው የመንግስት የጸጥታ የደህንነት ባለሙያዎችና ኃላፊ ላፊ ናቸው። እንደውም በመሀከል ኢንተርኔት ላይ አፍታ ያነሳነት ጥያቄ ሲነሳ ጊዜ ይሄ ነገር በእናንተ ላይ ጫና ካመጣ የህግ ችግር ክፍተት ካለበት እኔ የግል ጥበቃ መቅጠር እችላለሁ እና በዛ ላደርግ ሲል አይ ይሄ ከፍተኛ አደጋ ያለው እኛ ያለን ኢንፎርሜሽኖች አሉ፣ ከመንግስት መዋቅር ጋር አብሮ መብሮ ወሳኝ ነው መቀጠል አለባቸው ያሉት እነሱ ናቸው። የዛሬ ሁለት አመት ሶስት አመት አካባቢም ተደውሎ ትሬት እንዳለ የጥቃት አዝማሚያ ስላለ ከፍተኛ ጥንቃቄ እንዲደረግ በምናደርገው እንቅስቃሴ ላይ ከፍተኛ ጥንቃቄ እንድናደርግ ነው መውሰድ ምክር የቀረበው። ከዚያ ጋር ስታየው ባለፈውን ፖሊስ ኮሚሽን ነው የተናገረው። በጣም ግር ይላል። አንደኛ በፈለገ ጊዜ ማንሳት እንችላለን ማለታቸው ምንም ችግር የለም። እነሱ ናቸው የወሰኑት፣ ማንሳት ይችላሉ። ሲያነሱ ግን ልክ ሲግብልን እንዳሳመኑም ሲያስነሱም ደግሞ አሁን እስከ ዛሬ ረድተናሃል፣ ከእንግዲህ ለዚህ ለዚህ ምክንያት እያነሳን ነው በማለት መናገር ይገባል። በእኩለ ሌሊት በድግድግ ጨለማ ለማንሳት መሞከሩ አግባብ የለበትም። ሌላው ደግሞ የሀገር ሁኔታ ስለተሻሻለ ት ወይም ደግሞ የጥቃት አዝማሚያ የለም ያሉት ከሁለት ሳምንት በፊት እንድንጠነቀቅና ና ሴኩሪቲ ጠበቅ እንድናደርግ የመከሩን ሰዎች ከሁለት ሳምንት በኋላ ምን ተለውጦ ነው ይሄ ትዕዛዝ የመጣው የሚለውም ግር የሚያሰኝ ነው። እና ይህን ሁሉ እንግዲህ መልስ መመለስ ያለባቸው እነሱ ናቸው። ጥበቃም የመደቡት እነሱ ናቸው። ያሳመኑ እነሱ ናቸው። ይነሱ ለእናንተ ችግር ከፈጠረ እኔ የግል እንቀጥርበትና ማኩኝና መረቅ መጠናደክ እችላለሁ ስላቸው መንቢ ያሉት እነሱ ናቸውና በዚህ ውስጥ የኔ ሚና በጣም ውስን ነበር ለማለት ነው። የራሳቸው ውሳኔ ነው። እንደሚያውቁት እርስዎ ይህንን ይፋ አድርገው መግለጫ ከሰጡ በኋላ በተለያዩ የኦሮሚያና አዲስ አበባ ዙሪያ አካባቢ ባሉ ከተሞች ውስጥ መንገዶች ተዘግተው ነበር፣ ግጭቶች ተፈጥረው የሰው ሕይወትም ጭምር አልፏል። በተለይ የሰው ሕይወት ማለፉ ዲሞክራሲ ግንባታ በተነሳሳች ሀገር ይህ በመሆኑ ምን ይሰማዋታል? በተለይ ሕይወታቸውን ላጡ ወጣት ቤተሰቦች መልዕክቶ ምን ይሆናል? ይሄ እንግዲህ እኔም ሆንኩ ህዝቡ ሳናስበው ሳንጠብቀው ባልገመትነው ሁኔታ የመጣ ዱብዳ ነው። በጣም የሚያሳዝን ነው። ከዚህ በፊት ለውጥ እናመጣለን ብለን መስዋዕትነት እንዳለ እያወቅን ስንታገል ስናታግል ነበር። ዛሬ በማንኛውም መመዘኛ በዚህ ሀገር ውስጥ መንግስት ሰው መግደል የለበትም፣ ሰው መሞትም የለበትም። አሁን የተደረገው ነገር የፌዴራል መንግስቱ የፈጸመው ከፍተኛ ግድፈት ከላ በጣም የሚያሳዝን ተሰውፍ ህይወት ብቻ ሳይሆን የሀገርን ህልውና ለከፍተኛ አደጋ ያጋለጠ ክስተት ነው። ለደረሰው አደጋ በጣም በጣም አምናለሁ። ይህንን አደጋ እንዲከሰት መንስኤ የሆኑ ያቀነባበሩ ማንም ይሁን ማን ሊጠየቁ ይገባል። በነገራችን ላይ እዚህ ሀገሮች ነገሮች በጣም እየተደጋገሙ እየተሸፋፈኑ እየሄዱ መንግስትና ህዝብን እያራራቁ ነው ያሉት ሰኔ የአስራ ስድስት ላይ በጠቅላይ ሚኒስትሩ ሰልፍ ላይ በተወረወረ እስካሁን ማን አደረገው የሚል አሳማኝ መረጃ ለህዝብ አልቀረበም። ቀጥሎ ይነስመኛው ዛሴ ግድብ ኢንጂነር ተገደሉ። እስካሁን ማን እንደገደላቸው አሳማኝ በሆነ መልኩ የገረበ መረጃ የለም። ከዛ በመቀጠል በተለያዩ ቦታዎች ሰዎች በጅምላ ተገደሉ። አስፈላጊው ምርመራ ይደርባላል። ምንም ነገር ተመርምሮ እስካሁን የመጣ ውጤት የለም። አማራ ክልል አመራሮች እና የፌዴራል ኤታማዦር ሹሙ ተገደሉ። ማን ገደላቸው? በምን ምክንያት የሚል እስካሁን ተመርምሮ አልቀረበም። አሁንም ይሄ ክስተት ተካሄደ መራስ ተካሂዶ ግልጽ ሆነ ትራንስፈራል በሆነ መልኩ ለህዝብ የማይቀርብ ከሆነ ጥርጣሬዎች እየጨመሩ እየጨመሩ በሀገር ደህንነት ላይ ከፍተኛ አደጋ ሊያደርሱ እንደሚችሉ ስለምጠረጥር፣ መጀመሪያ የተፈጠመውን ክስተትም ያደረጉት በፖሊስ ኮሚሽን ውስጡም ሆነ በሲቪሊያን አመራር ውስጥ ያሉ ግለሰቦች ከነ መረጃ በተደገፈ መልኩ ተመርምሮ እርምጃ ሊወሰድ ይገባል። ይህን ለራሴ ብየሳ ሆን ነገ ከዚህ የባሰ ችግር ሊፈጠር ስለሚችል እንዲሁም ደግሞ የቦታው ህዝቡ ባደረገው ሰልፍ ላይ ምግቧን ዘቤላ ተኩስ በማስተኮስ ሰውን ያስገደሉ ግለሰቦች ተመርምረው ለህግ መቅረብ አለባቸው። እንግዲህ ይሄ ካላደረግን እየሸፋፈንን እየዘለልን ካሄድን ችግር በችግር ላይ የተፈጠረ ሀገር ወደ ከፍ ያደረጋ የሚያበት ቤታ ለውጥ የሚያጠራጥሩ ኢትዮጵያ ውስጥ እየተካሄደ ያለው የሽግግር ሂደት ከአስራ አራት ወራት በላይ አልፏል። ሁለት ሺ አስራ አንድ እንደ ኢትዮጵያ አቆጣጠር ለውጥ ጅማሮዎቹ ምን ያስገኛቸው በጎ ፋይዳዎች አሉ? ምንስ የገጠሙት ፈተናዎች አሉ? ከዛስ ምን ትምህርት ተቀስሟል? ወይም የተፈጠሩ ችግሮችስ ያልተወገዱና አስጊ የሆኑ ነገሮች ምንድን ናቸው ማለት ይቻላል። ችግሩ የመጀመሪያው ስድስት ወር እስከ አንድ ዓመት ጊዜ ውስጥ በታለምበት እና ቀጥተኛ ሊመስል በሚችል ሊስ አካባቢ መች መልኩ ነበር ሲሄድ የነበረው። የፖለቲካ ምህዳሩን ማስፋት፣ ከጎረቤቶቻችን ጋር ያሉ የሻከረ ግንኙነት የማስተካከል፣ የተስፋ ጭራ እንዲፈነጠቅ ማድረግ ጥሩ ጅማሮ ነበረ። ሆኖም ግን አንዳንድ በሽግግር ስኬት ወሰን የሆኑ ስራዎች ሳይሰሩ አልፈዋል። ለምሳሌ ማንኛውም ሽግግር ያለ ነጻ እና ፍትሀዊ ምርጫ ሊካሄድ አይችልም። ሽግግር ወስኮ ስለ የሚካሄድ ምርጫ ደግሞ እንደሌላው ምርጫ ሳይሆን የምርጫ ህግ ህግጋቶቹ የመጫወቻ ህግጋቶቹ ሩል ሰተጌ የምንለው ግልጽ መሆን መቻል አለበት። ምርጫ አብሱሉት ዊነርስ እና አብሱሉት ሉዘርስ የምንላቸው ፈጽሞ አሸናፊ እና ፈጽሞ ተሸናፊ እንዳያመጣ፣ ሁሉም ተቋዳሽ እንደሚሆን፣ ያ ብቻ ሳይሆን የሚሸነፈውም ለአደጋ እንደማይጋለቅ የሚያሸንፈውም እንደማይበቀል ሊያስተማምን የሚችል ቅድመ ምርጫ ዝግጅት፣ ድርድር፣ መተማመንን ያስፈልጋል። እዚህ ላይ በቂ ስራ አልተሰራም። ፖለቲካ ምህዳሩ ሰፋ፣ ፖለቲካ ፓርቲዎች ከውጭም ከእስር ቤትም ተለቀቁ፣ ሜዳ ውስጥ ገቡ። ግን ያ ሜዳ እንዴት ይጠረደር? ጎሉ የጋው ነው። ማነው የሚነካው? እንዴት ነው ዳኛው? ማን ነው የሚሆነው የሚለው ላይ በስፋት ውይይትና መግባባት፣ መስማማት አልተቻለም። በሌላም አንጻር ኢትዮጵያ ውስጥ የሚጣረዙ ትርክቶች አሉ። የሚፎካከሩ ፍላጎቶች ኢንትረስቶች አሉ። የብሔር ጉዳይ አለ። እነዚህ ጉዳዮች የሀገር ልሂቃን ተቀራርበው ተዝራዝረው ተከራክረው በሰጥቶ መቀበል ፕሪንስፕል መሄድ መቻል ነበረባቸው። ምርጫው ይካሄድ፣ መቼ ይካሄድ፣ በምን መልኩ ይካሄድ፣ ወይ ደግሞ አከራካሪ የሆኑ ጉዳዮች ከሕገ መንግሥት ጋር የተካሄዱ የተያያዙ ጉዳዮች ከዋንድራ ጋር የተያያዙ ጉዳዮች እንዴት እንፍታቸው? አሁን እንፍታቸው ወይስ ወደፊት እንፍታቸው? የሚሉ ለሽግግር ወሳኝ የሆኑ ሮድማፕ ፕሮተካርታ የምንለው ላይ በምትለት የተሞላበት ወሳኝ ዋና ዋና የሆኑ ተዋናዮችንና ና የኢንትረስት ግሩፕ ያሳተፈ ውይይትና ድርድር አልተካሄደም። ይሄ እንዲካሄድ ትዝለኛል። ከጠቅላይ ሚኒስትሩ ከመምጣቱ በፊት ደጋግመን ደጋግመን ስቦተውት ነበረ። ከዛ በኋላም ሰልችቶን እስከተሆኑ ድረስ በቀጥታም በግልም ስቦተውት ነበረ። ለውጥ አመራር ያልነው አካልም ይሄንን ሲሪየስ ሊወስደው አልሰራበትም። የተቃዋሚው ኃይልም በመጀመሪያው ስድስት ወራት ከመፈንደቅ አልፎ ረጋ ብሎ ስራ አልሰራም። በሁለቱም ሳይድ አስፈላጊ ስራ ካለመሰራቱ ተነስተዋል። አሁን ባለው ሁኔታ ለውጡ ከሐዲዱ እንደወጣና ወደ አደጋ እየሄደ ነው። የምናየው ሁለት ቴንደንሲዎች እየወጡ ያሉት አንደኛው ለውጥ ቀልብሶ ወደ አዲስ አምባገነን ስርዓት ለመሸጋገር እየተሞከረ ነው። በሌላ ወገን ደግሞ ምርጫ ይድረስና በምርጫ አሸንፈናቸው እናስተካክላለን የሚላል ነው። ሁለቱም በጣም አስቸጋሪ ይመስለኛል። ለውጡን ለመቀልበስ የሚሹ ወገኖች እንዳሉ ጠቁመዋል። እነዛ ወገኖች እነማን ናቸው? ምክንያታቸውስ ምንድን ነው? ለውጡን ቀልብሶስ የሀገሪቷን አቅጣጫ ወዴት ለመውሰድ የሚፈልጉ ሰዎች ናቸው ወይም ድርጅቶች ወይም ቡድኖች መጀመሪያ አካባቢ ለውጡ ሲመጣ የፖለቲካና ኢኮኖሚያዊ የበላይነት ያሳጣቸው በተለይ የሕወሓት ኃይሎች ለውጡን ለማደናቀፍ ለውጡ የተደረገ የነበረው ሪፎርም እንዳይሳካና የስልጣንም ሆነ የሀብት ሪዲስትሪቢሽን እንዳይሰጠር በተለይ በጠጣ ማዋቅሩ በመጠቀም ሀገር የመበጠጥ ስራ ይሰሩ ነበረ። አሁን ደግሞ በተለይ ቅድመ ጊዜ ዝግጅት የመተማመን ስራዎች ስላልነበሩ በገዩ ፓርቲ ስልጣን ላይ ያሉ ግለሰቦች ምርጫ ልንሸነፍ እንችላለን የሚል ስጋት ስለገባቸው የመንግስትና የዛ ተቋማትን በመያዙ ግምትራቸው ስር ባለው በመጠቀም የፖለቲካ ምህዳሩን መልሶ የማጥበብ ከፍተኛ ስራና ሙከራ እያደረጉ ነው። ለመናገር አፍረን ዝማል እንጂ በዚህ ሀገር የፖለቲካ እስር በአዲስ መልኩ ተንሰራፍቷል። ልክ እንደ ድሮው ገዩ ፓርቲ ባለስልጣናትን ፓርቲውን የሚተቹ ሰዎች የተለያየ ታፔላ እየተለጠፈላቸው ወደ እስር ቤት መወርወር ጀምረዋል። በሚዲያዎችም ላይ ባቻ የተጀመረበት ሁኔታ ምታየውና ከዚህ አንጻር የገዢው ፓርቲ የቀድሞውን የአምባገነንነት አሰራር ለማማለፍ ሙከራና ፍላጎት እንዳለው ብዙ ፍንጮች እየታዩ ነው። ወደ ሀገር ከገቡ በኋላ ከጠቅላይ ሚኒስትሩም ሆነ ከቀድሞው የኦሮሚያ ክልል ፕሬዚዳንት ወይም የአሁኑ መከላከያ ሚኒስትር አቶ ለማ መገርሳ አንዱ የሽግግሩ ዋነኛ ተዋናይ የነበሩት ጋር ልዩ ቀረቤታ እንዳለው፣ ለውጡም ሂደት ላይ አሁነኛ የሆኑ ምክር እስከ መለገስ ደርሰው ቅርርባችሁ በጣም ጥሩ ነበር ተብሎ ይነገራል። የመጀመሪያው ግንኙታችሁ ጀምሮ ምን ይመስል ነበር? አሁንስ በምን ሁኔታ ላይ ይገኛል? ከጠቅላይ ሚኒስትሩም ሆነ ከሌሎች ከፍተኛ ባለስልጣናት፣ የለውጡ አራማጅ ከሆኑ ወገኖች ጋር ከሁሉም ጋር ጥሩ ቀረቤታ ያለኝ በተለይ ደግሞ ከእኔ እንቅስቃሴ ከእኔ ስራ ጋር የሚገናኙት ጋር በጣም የተቀራረበ ስራም ያለኝ አቶ ለማ ጋር ብቻ ሳይሆን ከጠቅላይ ሚኒስትሩም ጋር እኔ እስከማውቀው ድረስ የተቀራረበ ግንኙነት ያለን፣ ያሉ ልዩነቶች ቢኖሩም ያለ ወንድማማችነት ነው። እንዲሁም ከለማ በእድሜን ከሱ ስለሆነ የምንቀራረበው ምንም አይነት ችግር የለም። ከተለያዩ ሚኒስትሮችም የክልል ቀራሮችም ጋር አንዳንዴ ሀሳብ ሲኖረኝ ወይም ስህተት ሳይ በመደወል በማግኘት ሀሳቤን አካፍላቸዋለሁ እነሱም ምክር ሲፈልጉ ወይም ደግሞ የማረገ ወይ ሌላ ሰው የሚያደርገው እንቅስቃሴ ላይ ርዝ እንዲደረግ ሲፈልጉ በስፋት የምንወያየው ነው አንዱ የገረመኝ የሰሞኑ ክስተቶች የባህል ለውጥ አርገናል የሚል ተስፋ ነበረኝ ምንም የሀሳብ ሊነት ኖረን ከተለያዩ አካላት ጋር በነገራችን ላይ ከኦሮሞቹ ጋር ብቻ ሳይሆን ከአማራዎች ከአማራ ምባሮቹ ጋር ከትግራይ አመራሮች ጋር ከሶማሌ ጋር ከላዩ ሌሎች ብሄሮች አመራሮች ጋር ልዩነት እንዳለ ሆኖ በመቀራረብ ብዙ ውይይቶችን ስናደርግ ነበረ። አሁን እንዲሆን እኔ እስከማወቅ ድረስ ከአንዱም ጋር እዚህ ሀገር ካለ ባለስልጣን ከአንዱም ጋር የግለሰብ ቁርሾ፣ መኮራረፍ፣ መደባበር የሚል ነገር የለም። በፖለቲካ ውስጥ እንደዚህ አይነት ነገር መኖር አለበት ብያላለም እንደ ግለሰብ ከአስተዳደግም ምናልባት ከወደ ምስራቁ ሀገራችን ስለመዋጣ አይመስለኛል ከተናደርኩ እቆጣለሁ፣ በግልጽ እናገራለሁ። ለማግስቱ ግን ያኔ በሴጄ በአዲስ መልኩ ከሰዎች ጋር ወደ ስራ ምቀጥርበት ወይዘን ያለው ብዛኞቹ እዚያ ጋር ያሉት አመራሮችም ወጣቶች ናቸው። በነገራችን ላይ አብዛኞቹ ከአርባ አምስት አመት በታች ያሉ ናቸው፣ አሁን በአመራር ላይ ያሉት ለመናበብ ለመናገር እዚያ ያህል እንዲከብዱ ነው አላገኛቸው። ለምሳሌ በዚህ ባለፈው የለውጥ ሂደት ውስጥ አንኳር አስተዋጽኦ አበርክቻለሁ፣ ይህንን ምክሮች ቸር ያለው ይሄም ውጤት አስገኝቷል ብለው ሊያነሱ የሚችሉት ምንድን ነው? ከተለይ ከጠቅላይ ሚኒስትሩ ጋር የነበሩት ቅርበት ምን ይመስል ነበር? አሁንስ ቅርበታችሁ በምን ሁኔታ ላይ ነው የሚገኘው? ትዝ ካለህ እኔ የመጣሁበት ወቅት ከፍተኛ የሀገር አለመረጋጋት የነበረበት ሁኔታ ነው። ሰው አራት አመት በትግል ስለነበረ ያ የትግል መንፈስ ብዙም ያልተረጋጋበትና የመንግስት መዋገር፣ በተለይ ከታች ያለው መንግስት መዋገር በጣም የተጠቀመበትና በአብዛኛው ቦታ የፈረሰበት ሁኔታ ነበረ ስለዚህ ያለኝን ተሰሚነት በጣም በብዙ የኦሮሚያ ዞኖች በተለያዩ ክልሎች በመሄድ ወጣቱ እንዲረጋጋ ለለውጡ አመራር እንዲሰጠው ከትግል ፖለቲካ፣ ሬዚስታንስ ፖለቲክስ ጭንቅላትን እያስወጣ ወደ ገቨርናንስ ፖለቲክስ ወደ አስተዳዳሪ ፖለቲካ እንዲሸጋገር ብዙ በብዙ ነው የመከርኩት። ሲሆን ደግሞ ግጭቶች ሲነሱ፣ ቄሶችን፣ ሼፎችን፣ የሀገር ማንች ጊዜ በመሄድ በብዙ ቦታ የኦሮሞ የኦሞ ስዳሳት አደጋ ሰራተኛ በስራ የነበረው እንዲህ አይነት ነገሮች ብዙ ነው ሰራው ከዛ አልፎ ደግሞ በኦነግ እና በመንግስት መካከል በትሬንሽን እና ግጭት ሲሰጠን ሲጀመር ከመጀመሪያው ጀምሮ በመሳተፍ ፖለቲካል ልዩነቶች በትጥቅ መሞከር አስፈላጊ እንዳልሆነና የኦነግ ጦር ወደ ሰላም መጥቶ የመንግስት የጸጥታ አካል እንዲሆንና ኦነግም የትጥቅ ፖለቲካን ትቶ ወደ ሲቪሊያን ፖለቲካ እንዲገባ አመራር ተመንጃ ባ ሳይሆን በሀሳብ መታገል ላይ እንዲገቡ ከፍተኛ ሙከራ ሳደርግ ነበረው። በየቦታው በመሄድም አባገዳዎችን በማስተባበር መርቀ ሰላም እንዲመጣ በመሳሪያ ይዘው ጫካ ያሉ ኃይሎች ጦርነት በተከራጥተው ወደ ሰላማዊ ኑሮ እንዲመጡ ከፍተኛ ሙከራ ነው ያደረግኩት። ለእንግዲህ አድርጌያለሁ የማስበው ትልቁ ስራ በተለይ በኦሮሚያ ውስጥ ሰላም እንዲመጣ ነው። ሌላ የሰራሁት በኦሮሚያ እና በሌላ ክልሎች መካከል የነበረው ችግር እንዲፈጣ ነው። መጥቼ ለመጀመሪያው ሶስት ወር አብዛኛው ጊዜን ያጠፋሁት በሶማሌና ኦሮሚያ ድንበር ጉዳይ የነበረው ግጭት እንዲፈታ ነው። እንደምታውቀው በሺዎች ሕይወት የቀጠፈ በጣም ለማፋሳሽ ግጭት ነበረ። ወደ ምስራቁ ከመሆኔም ባህሉን ስለማውቀው ኒኤሶ እስከ ሞያሌ ድረስ ያሉትን አዋሳኝ ጎሳ መሪዎች አንዳንዴ እዚያ በመሄድ አንዳንዴ እዚህ በማምጣት እንዲደራደሩ፣ እንዲወያዩ የተፈናቀሉ ወደ ቦታቸው እንዲመለሱ ከፍተኛ ስራን የሰራሁት ከሌሎች ምሁራን ጋር በመሆን በዚህ፣ ተሳክቶልን በዛሬው ወቅት በኦሮሚያና በሶማሌ መካከል ምንም አይነት ግጭት የሌለበት ሁኔታ መፍጠር ተችሏል። ፍትሐዊ ርዳታን የተሳካልን ይመስለኛል። እንዲሁም ወደ ምዕራብ በመሄድ ከሆነ ጋር በተያያዙ ያሉ ጉዳዮችን ለመፍታት ከሞክሩ አንጻር ከቤንሻንጉል ጋር ያለውን ጉዳይ ሄደን ከአቶ በቀለ ጋር ተረድተን እዚህ ላለው አመራር ለፌዴራልም ለክልል አመራር በማስረዳት በአስቸኳይ በአካባቢ የጠጣ ሀይሉ ማለት መንገዶች እንዲከፈቱና እንዲንቀሳቀስ ጫና በማድረግ ተሻለ ሁኔታ እንዲፈጠሩ ያደረግ ይመስለኝ። ወደ አማራ ክልልም በመሄድ ሙከራዎችን አድርግ ያለው ትልቁ ደግሞ በትግራይና በሱዳን መንግስቱ መካከል ያለውን ቴንሽን መፈታት አለበት በማለት ገና ካልመጣ በተለይ ደግሞ በመሄድ በማቀራረብ ያሉ የተሰበሩ ድልድዮችን ለመጠገል ሙከራ ታደርግ ነበረ። ሆኖም ግን ይህ በፌዴራል አመራር ላይ ያሉትም መቀሌ የሄዱት የህወሓት አመራርም ተባባሪ ስላልነበሩ ያ አልተሳካም። እነሱን እንደ ሾፌር ራሴ እንደረዳት በማድረግ ነበረ ስመስር የነበረው በብዙ ተሳክቶልኛል። አንዳንዶች ደግሞ አልተሳካሁም እንጂ በአሁኑ ወቅታዊ ኢትዮጵያ ውስጥ ኢህአዲግ ከግንባር ወደ አንድ ውህድ ፓርቲ ለመለወጥ በቅርቡ እውን እንደሚሆን በጠቅላይ ሚኒስትሩ አንድ በት ተነግረዋል። በአዋሳው ጉባኤ ላይ አልፏል። ያ ማለት ምን ማለት ይሆናል? በኢትዮጵያ ውስጥ ለሚኖረው የወደፊት የፖለቲካ አወቃቀር ላይ የሚያሳድረው አወንታይም ሆነ አሉታዊ ተጽዕኖዎች ምን ይሆናሉ? ወደ አንድነት የመሄዱ እውን ሊሆን ይችላል የሚል አሳሰብ አለ። ከዛ ውስጥ ለምሳሌ ህወትም ሆነ ሌሎች ከዚያው ከግንባሩ አባላት ውስጥ ውህደቱን የማይፈልጉ ወገኖች ካሉ የውህደቱ ጉዳይ እንዴት ሊፈጸም ይችላል? ስኬታማ ካልሆነስ ምን የሚያስከትላቸው የፖለቲካ ቀውሶች ሊኖሩ ይችላሉ? ከተሳካስ ምን የሚያስገኛቸው ፋይዳዎች ይኖራሉ? ይላሉ ለማፈጸም እየተሞከረ ያለውን ውህደት ታክስ ያለው ሰዎች ለምን ታክስ የሚለውም በማብራራት መጀመር ፈልጋለው። ትግሉን በምናፋፍምበት ወቅት ኢህአዴግ መንግስት ሲንገዳገድ ሁለት ምርጫ ነበረ። አንደኛው ምርጫ ኢህአዴግ እስከ ወዲያኛው ተገርስሶ አዲስ መራር አዲስ ፓርቲ ወደ ስልጣን እንዲወጣ ማድረግ ነው። ሁለተኛው ኢህአዴግ ውስጥ ለውጥ የሚቀበል ሀይልን አበረታቶ ኢህአዴግ ችግሩ የመምራት ስራውን እንዲቀጥል ማድረግ ነበረ። በዚህ ሀገር ውስጥ ፓርቲ መንግስትና ሀገር አንድ ሆነው ተዋህደው ያለበት ሁኔታ ስለሆነ በሁለተኛ ደረጃ ደግሞ ከነበረው አፈና የተነሳ አብዛኛው የፖለቲካል ፓርቲ ወይ በስደት ወይ በስር ቤት ስለነበረ የተዘጋጀ ቫያብል የሆነ አልተርኔቲቭ በሀገር ውስጥ ስለሌለ ኢህአዴግን ማፍረስ መንግስትን ማፍረስ እና ከዛም ሀገርን ወደ ማፍረስ ሊያደርሰን ይችላል የሚል ጥርጣሬና ድምዳሜ ላይ ስለደረሰን፣ በኢህአዴግ ውስጥ የሪፎርም ሀይል ሊሆን የሚችሉ አመራሮች ወደፊት እንዲመጡ በስፋት ተሰራርበት ህዝቡንም በኢህአዴግ ላይ ያለውን ቁርሾ፣ ቂም ዋጥ አድርጎ እንዲቀበል ከፍተኛ የማሳመን ስራን የሰራ ነው። በተለይ የለማ አመራር ወደፊት ከወጣ እና የገዱ አመራር በአማራ ክልል ከወጣ በኋላ በሁለቱ ሀይሎች መካከል ትብብር ሊመጣ ከተቻለ በኋላ ህዝቡን ለማሳመን ብዙ ነገር ሰርተናል። ስለዚህ ኢህአዴግ ይህ ሽግግር እንዲመራ ህዝብ ካሳመኑት ግለሰቦች ውስጥ አንዱ እንደመሆኔ ኢህአዴግ ሽግግሩን ሳይፈጽም የሚፈርስ ከሆነ አሁንም አደጋ ሊኖረው ይችላል ብዬ አስባለሁ። አደጋ ከመጣበት ደግሞ የሞራል ተጠያቂ ከመሆኑ ግለሰቦች ውስጥ አንዱ ነኝ። አደጋ ሲባል ምን አይነት አደጋዎች ናቸው? ምን አይነት አደጋ የሚለው የኢህአዴግ ወደድ ጉዳይ የስም ለውጥ እንደሚደረግ አናሳ ለውጥ አይደለም። ፍንዳሜንታል የሆነ የአይዲዮሎጂካል የአደረጃጀት ፍልስፍና ለውጥ ነው የሚያመጣው። አሁን ባለው ሁኔታ ኢህአዴግ የብሄር ድርጅቶች፣ የክልል ድርጅቶች አላያንስ ወይም ቅንጅት ነው። ድርጅቶቹ ሆኑ ያሉት አራቱ አራት ክልል ያስተዳድራሉ። በዚህ የክልላቸው የራሳቸው መዋቅር የራሳቸው አመራር አላቸው። ኢህአዴግ ውስጥ ሲመጡ ግለሰቦች ራሳቸውን ሳይሆን የሚያስተዳድሩን ክልል እና የሚወክሉትን ህዝብ ነው የሚወክሉት። ይሄ ከፌዴራል ስርዓቱ ጋር ጎን ለጎን የሚሄድ ነው። የፌዴራል ስርዓቱ ህዝቦች በቀያቸው በክልላቸው ራሳቸውን ያስተዳድራሉ፣ በፌዴራል ደረጃ ደግሞ አብረው ሀገር ያስተዳድራሉ። አሁን የኢህአዴግ ውህደት ማለት የፌዴራል ስርዓቱ ተጻራሪ የሆነ አወቃቀር ነው የሚኖረው። ሰው መረዳት ያለበት ለምሳሌ አንተ እንደምትኖርበት አውስትራሊያ ወይም እንደ አሜሪካ አይደለም። እዚህ ሀገር እንዳልኩት ፓርቲ መንግስትና ሀገር በጣም የተወሳሰበ ግንኙነት፣ ሊላይ የማይችል ቁርኝነት ነው ያላቸው። ስለዚህ በተለይ ደግሞ የብሔር ጥያቄ የመጨረሻው መልስና እኩልነት ባልመጣበት ዛሬም ተገፍተናል የሚል ወይ ደግሞ በአዲስ እየተገፋን ነው የሚል ሳቤ ባለበት ሁኔታ የሀገሪቷ ልሂቃን ተደራድረው በሀገሪቷ የወደፊት እጣ ፈንታ ላይ የጋራ መግባባት ባልቻሉበት ሁኔታ ካሁኑ የተገኙ ድሎችን ሊሸረሽር የሚችል ቁርሾችን ሊያባበሱ የሚችል አይነት ሁኔታ ነው የሚመጣው ውህደቱ። ያ ብቻ አይደለም። አሁን ሀገር ባልተረጋጋበት የሽግሩ ሂደት ራሱ ከሀዲድ በወጣበት ሁኔታ ላይ ለማዋሃድ መሞከር አሁን እንደምናየው በኦዲፒ ውስጥ ከፍተኛ ክፍፍል ፈጥሯል። ደቡብ ውስጥ ችግር አለ። ህወሓት ሙሉ በሙሉ አልቀበልም ያለችበት ሁኔታ ነው ያለው። ይህ ሁኔታ ችግር አለው። ምክንያቱም ሽግግርን ለመምራት ሀይልን ማጠራቀም እንጂ ሀይልን መበተን አይገባም። መሰረቱ ሰፋ ያለ የለውጥ ሀይል ነው አገር ሊያሻግር ሚ በምታውቀው ሕወሓት ስልጣን ከዚህ ከለቀቀ በኋላ መቀሌ ሄዶ መሽጓል። የፌዴራል መንግስቱ በክልሉ በክልሉ ላይ ማስፈጸም አቅሙ በጣም የተመናመረበት ሁኔታ ነው ያለው። አሁን ያልተበጠሰ ገመድ ካለ በማዕከልና በክልሉ መካከል የኢህአዴግ አወቃቀር ነው። ህወሀቶች በጠንካራ አቋም ከዚህ ውህደት የሚቀሩ ከሆነ ያ ማዕከሉ ፌዴራሉንና ክልሉን የሚያስተዳድረው ገመድ ተበጠሰ ማለት ነው። ይሄ ተበጠሰ ማለት ከዚህ በፊት ድርጅቶች እንደሚያደርጉት እንደ ሶማሌ ክልል፣ እንደ ቤኒሻንጉል ክልል አጋር ሆነው ይቀጥላል ማለት ዘፍ ነው። አንደኛ እነሱም ማዕከሉ አይተወንም ትንሽ ቆይ እንጂ በሀይል የማዕከላዊ መንግስትን ህግጋትና ፍላጎት ለመጫን መሞከሩ አይቀርም የሚል ጥርጣሬ ያላቸው ኦረዲ ለመታየው የጸጥታ ኃይላቸውን በተጠንቀቅ እንዲቆም ያዘዙበት ሁኔታ መታየው፣ የፌዴራል መንግስቱም አንድን ክልል እንደፈለገው ለቆ መቀጠል ስለማይችል ወይም ደግሞ በተለይ ህወሀት እዚህ ሀገር ካላት ከነበራት የጸጥታና የኢኮኖሚ አቅም አንጻር ሀገር ትበጠበታለች፣ በስልጣናችን ታሰጋለች የሚል ጥርጣሪዎች ስለሚገቡ ይህን እንደዚህ አይነት ጥርጣሪዎች እንካተላንታዎች በሂደት ሄደው ሄደው በፌዴራል መንግስቱና በትግራይ ክልል በህወሀት መካከል ግጭት መሰራቸው አይቀርም። ስለዚህ የጥሎ ማለፍ ከፈለገ ውሰድ ካልፈለገ ስክር የሚል አይነት ፖለቲካ ለሀገራችን አይበጅም በማለት የዛሬ አራት አምስት ወር አካባቢ የኦሮሞ ነባር አመራሮች እና የህወሓት ነባር አመራሮች መወያየት መደራደር እንዳለባቸው፣ እንዲሁም የአማራ ነባር አመራሮች መወያየት እንዳለባቸው፣ መደዳደር እንዳለባቸው፣ ነገሮችን ማድረግ እንዳለባቸው በጠቅላይ ሚኒስትሩ ጀምሮ ለተለያዩ አመራሮች ይሄን ኢኒሼቲቭ ስገባ ነበር። እንዲህ አይነት ነገሮች በተለይ ደግሞ በሽግግር ውስጥ ባለበት ወቅት የሚደረጉ ከፍተኛ የብሔር ቴንሽን የብሔር ሽኩቻዎች ባሉበት ሀገር ውስጥ እነዚህ የብሔር ሽኩቻዎች ደግሞ ተራ ሳይሆኑ በክልሎች ጠንካራ የልዩ ኃይል መስርተው ባለበት ሁኔታ የራሳቸው የመንግስት መዋቅር ባላቸው ሁኔታ ውስጥ እንዲህ አይነት ጨዋታ ውስጥ መግባት ሀገርና ሕዝብን ሊያቃጥል የሚችል አደጋ እንዳለው በተደጋጋሚ ለሁሉም ወገን ስናገር ነበር። አሁንም ቢሆን የኢህአዴግ ውህደት በፌዴራል ስርዓቱ ላይ ካለው ጫና ባለፈ እዛ ሳንደርስ ራሱ የውህደቱ ፕሮሰስ ራሱ ከፍተኛ ግጭትን ቅፍ ይችላል ብል ጥርጣሬ ስላለኝ ነው የምጠቸው። የሚቀጥለው ምርጫ ላይ ለመሳተፍ እንደሚፈልጉና አሜሪካን ዜግነቱንም ወደ ኢትዮጵያ ዜግነት ለመለወጥ እቅድ እንዳሎት ይነገራል። ይህ ምን ያህል እውነት ነው? ከሆነስ ወደ ፖለቲካው ዓለም ከገቡ ምን አይነት አስተዋጽኦ ለማበርከት ነው አሳቦ? በክልል ደረጃ ወይስ በፌዴራል ደረጃ? ከዛስ ግቦ ምን ይሆናል? ምክር ቤት የሚገቡ ሰዎች በአብዛኛው ምዕራቡ ዓለም እንደምናውቀው ሁላችንም ፕሬዚዳንት ወይም ጠቅላይ ሚኒስትር እስከመሆን ድረስ ነው ህልማቸው። እኔ ስልጣን በፈልግ ኖሮ ዛሬ አይደለም ኢህአዴጎች እንዲቀጥሉ አለማድረግ ይቻል ነበረ። ስመጣም ካለኝ ድጋፍና ከዘንነት አንጻር እነሱም ራሱ ፈለገን ስልጣን እንፈታህልን በሚሉበት ወቅት ይቻል ነበር። እኔ እዚህ ሀገር የራሴ ስልጣን ሳይሆን ማንም ሆነ ማን ስልጣን ላይ ቢኖር የሱ ብዙም አያሳስበኝም። በስልጣን ላይ ያሉ ሰዎች ምን ይሰራሉ ነው፣ ከፍተኛ መስዋዕትነት አድርጎ ለታገለው ህዝብ የኢኮኖሚያዊ ፖለቲካዊና ማህበራዊ ጥያቄውን ይመልሱ ወይ? በሀገር ደረጃ ሀገሪቷ ወደ ዲሞክራሲ ማሸጋገር ይችላሉ ወይ? ህልሙ አላቸው? ስትራቴጂ አላቸው ወይ የሚል ነው የሚያሳስበኝ። ከዚህ አንፃር እስካሁን ሳስብ የነበረው ከጎን ቁጭ ብሎ ባለኝ ተጽዕኖና ተሰሚነት የማቀራረብ ጫና የማድረግ ስራ ነው የሚያዋጣኝ፣ በሀገርም የሚጠቅመው ወደ ፓርቲ ገብቼ አንድ ወገን ይዤ መታገሉ ሳይሆን ማዕከል ላይ ቆሜ ማቀራረብ ማደራደር ይሻላል የሚል ግምት ነበር ያለኝ። አሁን ባለውበት ደረጃ ሳየው ይሄ የሽንግልና ስራ የፖለቲካ ፓርቲ የተቃዋሚውንም ይሁን የመንግስትን ባለስልጣናት በማሳመን ጫና በማስቀር በሸምግልና የሚደረገው ነገር ከዚህ በላይ ምን ያህል ያስኬዳል የሚለውን መገምገም ስ ይቻለው ህዝቡም የሚደግፉንን መሆኑ የሚተቹን ሰዎች በፖለቲካ ውስጥ ቀጥታ ተሳትፎ ሳይኖረው በጣም ከፍተኛ ተፅእኖ አለው በማለት ትችት ይቀርባል። ይህን ሁሉ በማመዛዘን ምናልባት ወደ ጋዳ መግባት ያሉኝን ሀሳቦችና አመለካከቶች አንድ ወገን አንድ ሳይድ ላይ ቆሜ ባቀርብ ምናልባት ይህንን ሽግግር ይህንን ሀገር ለመርዳት ይጠቅም ይሆናሉ የሚል ሳ ወስገብቻለን። ከተለያዩ አመራር ከተለያዩ ምሁራን ጋር እየተወያየሁ ነው፣ ከገዩ ፓርቲ ሰዎች ጋር ጭምር በምን አይነት ቅርጽ፣ በምን አይነት ሂደት፣ በምን አይነት ሚና ልሳተፍ ነው የሚቀጥለው ምርጫ ችን ለሀገራችን ሊጠቅም የሚችለው የሚለውን ልገመግም እኮ ነው። እንደ ከዚህ በፊት ግን ዳር ቆሜ የመወርወር ስራው ከዚህ በላይ ብዙ ያስኬዳል። የሚለው አሁን ወዘንታ ጠቅላይ ሚኒስትር አብይ አህመድ በቅርቡ ኖርዌይ የኖቤል ሰላም ሽልማት ኮሚቴ የ2019 የኖቤል ሰላም ሽልማት እንዲበረከትላቸው ወስኗል። ያንንም ዲሴምበር አስር ይቀበላሉ። ኖቤል ሰላም ሽልማቱ በሳቸው አስተሳሰብም ሆነ ከሀገር አኳያም ሁለተኛም በግለሰብ ደረጃ ምን አይነት አዎንታዊ አስተዋጽኦ ይኖረዋል ይላሉ? የኖቤል ሰላም ሽልማቱን ጠቅላይ ሚኒስትር አብይ መበርከቱ ላይ ያለዎት አተያይ ምንድን ነው የኖቤል ሽልማት ጠቅላይ ሚኒስትሩ ይገባቸዋል ባይነኝ ምክንያቱም ሽልማቱ የተሰጠው የሰላም ሽልማት ነው ጠቅላይ ሚኒስትሩ በተለይ የመጀመሪያዎቹ ስድስት ወራት በጣም ከፍተኛ በሀገራችንም በአህጉራችንም በአለማችንም አድናቆት ያገኘ ስራ የሰሩት ለሀያ አመት የቆየውን ወደ መቶ ሺህ ሰው የረገፈበትን የኢትዮጵያና የኤርትራን የድንበር ግጭት እንዲቆምና በሁለቱ ሀገሮች መካከል ኖርማላይዜሽን እንዲሆን ከፍተኛ ስራ ሰርተዋል። የዓለም እውቅና ሳይሰጣቸው በፊት ከፍተኛ እውቅና የተሰጠው በኢትዮጵያና የኤርትራ ሕዝብ ነው። በሁለቱ ሕዝቦች እንደምታውቀው በከፍተኛ ደስታ ጋና ሲያቀርቡ ነበር እንግዲህ በአለማችን ውስጥ ባለፉት ሀያ ሰላሳ አመታት ከተደረጉ አሰቃቂና አስጠሊ ግጭቶች ውስጥ የኢትዮ ኤርትራ ነው። ስለዚህ ይህን መፍታት አህጉራዊ ብቻ ሳይሆን በዓለም አቀፍ ትልቅ ቦታ ያለውን ግጭት መፍታት ነው። ይሄ ልቅ አስተዋጽኦ ነው። ከዛም ማሰው በሱዳን የመጣውን አብየት ወደ ደም አፋሳሽ የከፋ ግጭት እንዳይሄድ የነበራቸው ሚና ጥሩ ነው። በጅቡቲና በኤርትራ መካከል የነበረውን ችግር በማርገብ ደረጃ ስራ ሰርተዋል። በሶማሊያ ውስጥ ከዚህ በፊት የነበረው መንግስት እንደሚያደርገው በጎሳዎች እና በአጃዎች ከፋፍሎ ማጋጫቱ ቀርቶ የተጠናከረ ማዕከላዊ መንግስት እንዲኖር የኢትዮጵያ ግንኙነት ከዋር ሎርዶስ ጋር ሳይሆን ከመንግስት ጋር መሆን አለበት በማለት የሚያደርጉት ኢትዮጵያ ሶማሊያ ጋር አንድ ላይ በማሰር እያደረጓቸው ሙከራዎች የሚደነቁ ናቸው። እውነት ለመናገር አብይ ሀገር ቤት ውስጥ ከፍተኛ ድክመት፣ ከፍተኛ ስህተቶችን ሰርቷል። አህጉሩ ላይ ግን ብዙ ሙከራዎች፣ ብዙ የሚደነቁ ስራዎችን ሰርቷል። ከዚህ አንጻር የኖቤል ሽልማቱ ላይ እንደተጻፈው የኢትዮኤርትራን ጉዳይን በማርገብ የሱዳን ጉዳይም በመሀከል በሽምግልና በመግባት ላደረጉት ስራ ነው። አምና ነበር መሸለም የነበረባቸው። ዘንድሮ መሸለማቸው ትክክል ነው ባይ ነኝ። የሚገባ ነው። ጥልቁ ቁም ነገር ግን ከዚህ የሚለው ነው። አሁን ፊታቸውን ወደ ሀገር ውስጥ ማዞር ግዴታ ነው። ምንም እንኳን አብይ በግሉ የሚገባው ቢሆንም ከዚህ በፊት የኖቤል ኮሚቴው ከሚያደርገው አሰራር ያፈነገጠ ነው። በሌላ ቦታ በተለይ ግጭቶችን ለፈቱ ጦርነቶችን ላስቆሙ አመራር የኖብል ሽልማት ሲሰጥ ሁለቱንም ወገን ምንም እንኳን ድርሻቸው የተመዛዘነ ባይሆንም ለማበረታታት እና ለማቀራረብ ሲባል ለሁለቱም ነው የሚሰጠው። ለምሳሌ በማንዴላ እና በድክሌርክ ለምሳሌ ማንዴላ የነጻነት ታጋይ ነው። ድክሌርክ ግን የአፓርታይድ መሪ ነበረ። ግን የማንዴላ የሰላም እጆች ሰላም ማምጣት የቻሉት ድክሌርክም የሰላም እጅ መዘርጋት ስለቻለ ለሁለቱም የሰጡት እስራኤልና ፈለስታይን ለአረፋትና ለይስሃቅ ራቢንም የሰጡት፣ አሁን ለጠቅላይ ሚኒስትር አብይ ሰጥተው ኤርትራው ፕሬዚደንት ኢሳያስን ክሬዲት አለመስጠት እና አብሮ አለመስጠታቸው በተለይ ደግሞ የኤርትራ መንግስት በምዕራቡ ላይ ካለው ጥርጣሬና የምዕራብ ሀይሎትም በኤርትራ መንግስት ላይ ካላቸው ትችት አንጻር እንደ ሴራ ሊታይ ስለሚችል ከፍተኛ ጥንቃቄ ሊደረግ ይገባል። የኖብል ሽልማቱ በተቻለ መጠን ምንም እንኳን ፈረንጆቹ ባያደርጉትም ጠቅላይ ሚኒስትሩ የእሳቸው ስኬት በተለይ በኢትዮ ኤርትራ ላይ የእሳቸው ስኬት ብቻውን በቂ እንዳልነበረና የኢሳያስ ተሳትፎም ከፍተኛ እንደሆነ ጠበቃ አድርገው ለህዝብ ማሳወቁ ይሄ ኢኒሽቲቭ ወደ ኋላ እንዳይመለስ የሚረዳ ይመስለኛል። መጪው ጊዜ መልካም ዘመን እንዲሆን ለኢትዮጵያ ያለው ተራይ ምንድን ነው? በዛ ጊዜ እንደምለው በዚህ ሀገር ውስጥ ቺ የብሔር ብሔረሰቦች ሀገር ላለፉት አምሳ ዓመታት ከነ መንግስቱ ነዋይ ጀምሮ የህዝቦች እኩልነት፣ ፍትህ፣ ሰላም ያለበት ሀገር በመመስረት ከፍተኛ ትግል ተካሂዷል። ከፍተኛ መስዋዕትነት ተከፍሎበታል። ሆኖም ግን ለውጥ በመጣ ቁጥር አዲስ አበባ ግን እየመጣ በህዝቦች ደም ላይ ልማት እና ሰላም ሳይሆን ሌላ ደም መፋሰስ፣ ሌላ ጭቆና፣ ሌላ ምዝበራ ሲካሄድ ነበረ። የኔ ምኞት ያ እንዳይደገም ሀገራችን ወደ ዲሞክራሲ እንድትሻገር ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ የሆነ ስርዓት እውነተኛ ፌዴራላዊ ስርዓት ህዝቦች በክልላቸው ራሳቸውን በራሳቸው የማስተዳደር ሙሉ መብት ያላቸው በፌዴራል ወይም ደግሞ በማዕከላዊ መንግስት ደግሞ እንደ ቁጥራቸውና እንደ አስተዋጽኦአቸው ተመጣጣኝ የስልጣንና የሀብት ክፍፍል ሊኖራቸው የሚችል ህዝቦች በሀገራቸው አንዱ ተገፍቶ ሌላው ከፍ ከፍ ተደርጎ ሳይሆን ሁሉም እኩል የሚከበሩበት የሚዘከሩበት ሀገር እንዲሆን ሰላም፣ መረጋጋት የሚኖሩበት ሀገራችን ከእንግዲህ መገዳደል መጠፋፋት፣ መገፋፋት፣ ስደት የሌለባት ባለችን አላህ በሰጠን የተፈጥሮ ሀብት እውቀታችን፣ ልምዳችን በመጠቀም በደህንነት ሁሌ ከምንነሳ በእርዛት ሁሌ ከምንነሳ በደም ባለመልኩ ቢሆን ወደ ልማት ወደ ብልጽግና የምንሄድበት ቢሆን የምመኘው ሁሉም የኔ ተሳትፎ ነበረበት የሚል የፖለቲካ ፕሮግራም የፖለቲካ ፕላን የፍኖተ ካርታ አበጅተን ይህን የተፈጠረውን እድል ወደ ሰፋ ወዳለ ወደተሻለ ጊዜ እንድናሸጋግር ነው። ጥሪ እንደሚሆን ተስፋ አደርጋለሁ። እኔም በተቻለ መጠን ለመሳተፍ ዝግጅ ነኝ። አቶ ጀዋር መሐመድ፣ የኦሮሚያ ሚዲያ ኔትወርክ መስራችና ዋና ስራ አስፈጻሚ፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ዩ አምሃሪክን ይጎብኙ። ስ ፖድካስት ኦን አይቲዩንስ ኢት ሄልፕስ አዘር ፒፕል ቱ ፋይንድ አስ